መዝናኛ የክረምት መንገድ። ወቅቱ ክረምት ነው፣ ወቅቱ ክረምት ነው፣ ካፍያ የሚጥልበት መንገዱ ባብነው ኩርኩጅ የበዛው ሰው ማሄድበት ላይ ጨልም ጨልሞ ዓይን ያጭበረብራል። ይህ የህይወት አረም ወቅትን ተገናረጉ ዓይንን ከጋረደ ማማነን ይለያል። ያልታየው ተውኔት በሚል ገጣሚ ደምሰው መርሻ ከጥቂት ወራት በፊት ካወጣው የመጀመሪያው የግጥም ሲዲው ተቀንጭቦ የተወሰደውን ነበር ያዳመጣችሁት። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። ደምሰው መርሻን የዛሬው የመዝናኛ ዝግጅታችን እንግዳ አድርገነዋል። ደምሰው ከእኛ ጋር ቆይታ ለማድረግ ፈቃደኛ በመሆንህ ከልብ እያመሰገንኩ፣ ይህንኑ የመጀመሪያ የሆነውን የግጥም መድብል ለምን በመጽሐፍ አላወጣህም? ሲዲን የመረጥክበት ልዩ ምክንያት አለ? ሲዲ የመረጥኩበት ምክንያት የግጥም መጽሐፎች በብዛት የሚታተሙት ሶስት ሺህ እና አምስት ሺህ ኮፒ ነው። የተደራሽነት መንገዱን ለማስፋት ብቻ ነው ሀሳብን ወደ ሰው ጋር ሼር ለማድረግ ከማንበብ ወደ መስማት እናደላለን በሚል በዛ መንገድ ብንመጣ የተሻለ ይሆናል የሚል ሀሳብ አስቤ ነው። ከማንበብ መስማቱን እንመርጣለን ብለሃል፣ ግን ብዙ የህብረተሰቡ ክፍል አሉ በሲዲ የመስማት እድል የሌላቸው። ይሄንን የህብረተሰብ ክፍል እንዴት ልታገኘው ትችላለህ? የመጀመሪያው መጽሐፉ አምስት ሺ ወይ ሶስት ሺ ኮፒ ነበር የሚታተመው። ከዛ አንጻር ነው እያየሁት ያለው። ቲዲ ማጫወቻውን የሚፈልግ ከእንደሱ አንጻር አልነበረም። አሁን በሚሞሪ፣ በፍላሽ፣ በሲዲ፣ በስልክ የማጫወቻ መንገዱ ብዙ ስለነበረ የኮፒራይት ህጉን ባል አመላከ ተመልቁ ሰው ጋር ሊደርስ ይችላል በሚለው ነው። ምን ያህል ግጥሞች በዚህ ሲዲ ተካተዋል? የግጥም ሲዲው የያዘው ብዛቱ አስራ ስምንት ገደማ ነው። እንግዲህ አስራ ስምንቱ ያው የየራሳቸው ርዕስ አላቸው። ግን አጠቃላይ የሲዲው ርዕስ ያልታየው ተውኔት ነው የሚለው ይህንን ስያሜ ልትሰጠው የቻልክበት ምክንያት አለ? አሁን የፊዲ ርዕስ ለማውጣት ሶስት አይነት መንገድ ነው ያለው። አንድ ጠቅለል አድርጎ ሁሉንም ርዕሶች ሊገልጽ ይችላል የሚል ግጥሞች ውስጥ የሌለ በአንድ ርዕስ ትመርጫለች ጋር ያገናኛቸውን ነገር ሲኖረው፣ ሁለተኛው ከግጥሞች ውስጥ ርዕሱ ቪዲዮውን ይወክላል በሚል፣ ሶስተኛው እንደምል ወይንም ደግሞ ምንም ግንኙነት ላይኖር ይችላል ርዕሱ ብቻውን ወይንም ስሜቱ ይሄኛው ደስ ይላል በሚል ነው እና እኔ መረጥኩት ያልታየው ሰውነት የሚለውን ርዕሱ ደስ ስለሚለኝና የግል ፍላጎት። እነዚህ ግጥሞች የተለያዩ ሀሳቦችን የሚያንጸባርቁ ናቸው ወይስ አንድ ወጥ የሆነ ጉዳይን የሚያነሱ ናቸው? የተለያዩ ናቸው ብዬ አስባለሁ። በማህበራዊ ሂስ ላይ ያተኩራል። በፍቅር የግል አስተሳሰብ፣ የግል አስተበሮ፣ የግል ፍልስፍና የምንላቸው ላ በዚህ ዙሪያ ነው የሚያጠነጥ ነው። ለምሳሌ ዳቦ ቤት በራፍ ላይ የሚል አለ። ማርያምን ሊያነግሱ ጥበብ የለበሱ መንገዱን ሞልተውት እድገትን አብሳሪ ትላልቅ መፈክር በተሰቀለበት ቆንጆን የሚከተል ሀብታም በበዛበት እምነቱን እንዳይስት የሃይማኖት አባት በተሰየመበት ታሪኩ ታሪክ ነው ድንገት ላለፈ ሰው ታሪክ ባይሆን እንኳን ይህንኑ ሀሳብ ሰው እንዳያቆርፍን ልብ ወለድ እናድርገው። ዳቦ ቤት በራፍ ላይ በራብ የሞተን ሰው ቆይ፣ እስኪ አንድ ጊዜ በሰከነ መንፈስ ነገሩን ስናስብ ለምን አስፈለገ ይህን እንዲመጽሐፍ ይህን እንዲማንበብ እያለ ነው የሚሄደው። ግጥም መጽሐፉን እንደ ሙያ ይዤ እየተንቀሳቀስኩ ነው ብለሃል። በዚህ ሙያ ብቻ ነው የምትተዳደረው? ሌሎች የምታደርጋቸው እንቅስቃሴዎች ካሉ እነሱን ብትነግረን። በዚሁ በስነ ግጥም ሙያ ብቻ ነው የምተናገረው። ሁለት ሺህ አካባቢ ኢምፔሪያል ሆቴል በአርባ ብር መግቢያ ያለው ግጥም ፕሮግራም ጀምረን ነበር እስክንድር ኃይሉ ከሚባል ሰውዬ ጋር የስነ ግጥም ወዳጅ ነው። ወደ አጋዥ ሆነን ለሁለት ግጥምና ወግ እንደ መነባነብ ትንንሽ ተውኔቶች አድርገን የሁለት ሰዓት ፕሮግራም ይመጣል። እሱን አዘጋጅተን ነው የምንሰራ የነበረው። ከዛ ለአቅራቢዎች የተወሰነች ያኔ ክፍያ ጀምረን ነበር። የሰውም ቁጥር የሚመጣው ትንሽ ሰ አንዳንዴ ሶስት መቶም ሁለት መቶም ሰው ይገባ ነበር። ካለፉት ጥቂት ዓመታት ወዲህ ተጠናክሮ መካሄድ በጀመረው ግጥምን በጃዝ በሚለው ዝግጅት ላይ ያንተ ተሳትፎ ምን ይመስላል? ግጥም በጃዝ ይባላል የምናዘጋጀው ፕሮግራም በራስ ሆቴል ከአበባው መላኩ፣ ምስራቅ ተረፈ፣ ሌሎች ጓደኞቻችን ሆነን አብረን እየሰራን ነው። ወር በገባ የመጀመሪያው ሮብ ነው የሚካሄደው ፕሮግራም። እንዴት ነው ከህዝብ ዘንድ አሁን የምታገኘው አቀባበል? ከጀመርክበት ጊዜ እስካሁን ያለውን ሂደቱን ስታይ? አቀባበል በጣም የሚያስደነግጥ ነው። አሁን እኛ በእኛ እድሜ ይህንን እናየዋለን የሚል አልነበረም። በመጀመሪያ ከፍሎ መግባት አይደለም የግጥም ፕሮግራም ሲኖር መምጣት ብቻውን ከባድ ነበር። ግጥም አዘጋጅቶ ሰው ይመጣልኛል ወይ የሚለው ጭንቀት ነበር። አሁን ትልቁ ጭንቀት የመጣውን ሰው በምን መልኩ እናስተናግደው የሚለው ነው። አሁን አዳራሽ ሞልቶ ወንበር እስከ ማጣት ላይ ተደርሷል። ይሄ በጣም ትልቅ ክብር ነው። እንደገና ለገጣሚ ያላቸው ክብር በጣም ያስደነግጣል። ይሄ በእኛ እድሜ ማየታችን ትልቅ ጸጋ ነው። በጣም ደስ የሚል አቀባበል ያለ። ከክብሩ ሌላ የሰው ለግጥም ያለው ፍላጎት እንደዚህ ማደጉ ከምን የተነሳ ይመስልሃል አንተ? በአካባቢው ሆነህ እንደታዘብከው ይሄኛው፣ አሁን በኔ ጭፍን መላመት ብሰጥሽ መላመት ነው የሚሆነው። ምናልባት ባለሙያዎች የታገዘ ቢሆን ደስ ይላል። አማራጭ ሚዲያ የማጣት ሊሆን ይችላል፣ ወይ ለስነ ግጥም ያለው ድሮ ከነበረው የስነ ግጥም ሁኔታ ከፍ ብሎ ሊሆን ይችላል። ብዙ መላምቶች ይኖራሉ። አሁን ግን ባለው ሁኔታ ማደጉን ብቻ ነው በይፋ መናገር። ለስነ ግጥም የሚታየው የህዝቡ ፍላጎት ከጊዜ ወደ ጊዜ እያደገ ለሄደበት ድርጊት ያነጋገር ናቸው። የሥነ ጽሁፍ አፍቃሪና የፍልስፍና መምህር ዶክተር ዳኛቸው አሰፋ ቀጣዩን አስተያየት ሰጥተውናል። በየቀኑ አንድ የግጥም መድበል ይወጣል አሉ እዚህ ሀገር ማወት ከፓብሊሸሮች ሲጀመርም የኢትዮጵያ ባህል የኢትዮጵያ መንፈስ የሚከሰተው በስነ ግጥም ነው እና ባህላችን ይህንን ነው የሚይዘው። ስናዘን፣ ስንደሰት፣ ጦር ሜዳ ስንሄድ፣ በደል ሲደርስ ሁሉ ይሄ አዝማሚ አለን ሲጀመር። እና አውዶ አለ፣ ድባቦ አለ። እና አሁን ደግሞ የፓብሊኬሽን ስነ ጽሁፍ ለማሳተ ምናምን ገንዘቡ ካልሽ ውድም ቢሆን ቀለል እያለ መጥቷል። ህዝቡ ግን ግጥም ይወዳል። ምንም እኮ ነገር የለው። ገጣሚ ደምሰው መርሻ የግጥሙን ምሽት የሚከታተለው ወጣቱ ነው? በእድሜ ጠና ያለው ነው? ወንዶች ናቸው? ሴቶች ናቸው? በጣም ብዙ አሁን ከብዙ አይነት ነው ማየት የሚቻለው። ትልልቅ ሰዎች አሉ። ሽማግሌዎች አሉ። አንጋፋ አባቶች አሉ። ወጣት ሴቶች ወንዶች አሉ ስነ ጥበብ ውስጥ ያሉ አሉ። ጭራሽ ከስነ ጥበብ ጋር ግንኙነት የሌላቸው አሉ። ድሮ እኔ ግጥም አልወድም የሚሉ ሰዎች ሁላሉ። ከገጣሚ ደምሰው መርሻ ጋር ያደረግነውን ውይይት ከመቀጠላችን በፊት ትዝታና መንገድ የሚለውን ግጥሙን እንድታዳምጡ ላንዳፍታ እንለያችሁ። ትዝታና መንገድ። መቆሜ ነው መሰል መሄድም ብኛለኝ ከመንገዱ ስደርስ ትዝተው አለብኝ። የተቀመጠውን የተዳፈነ ሳት የሚፈነቅለው እንጃልኝ መሰለኝ መንገድ ነው ትዝታው እንጃልኝ እንጃል አይደለም መንገዱ መሰለኝ መሰለኝ መንገድ የሆነብኝ ትዝታው በጉዱ ከመንገደኛው ጋር ዓይን እየተጋጨ የምሸማቀቀው የፍቅር ረፍቱን የውበት ማረፊያ ልማዱን አቶ ነው የሆነ ግድ የለም ፍቅሬ ሰቀቀኔ ሰው ወዶ መባከን አይደል ብቻዬን መንገደኛው ሁላ መንገዱን የሞላው ጎኑ ጠፍቶበት ነው። ጎን የሚዳብሰው ፍቅር ለመርሳት ነው ከጎኑ የሚሽጠው። ለእኔ ግን እሰየው፣ እሰየው መሸልኝ። እሰየው መሸብኝ አይኔን ሰው ሰው ይለኝ። ጨለማና መንገድ ተገጣጠሙብኝ። አሁንስ እንጃልኝ መንገዱን ፈራሁት! በምን ሆነ ይልለፍ በየትኛው ብርታት አፋይ ገልጽ እውነትን ወድጅ ያለው ቢሉት ቢሉስ ምን ሊያመጡ፣ ከመንገድ ዳር ቆመው በተሸኘ ፍቅር በቀረ ትዝታው የጀግነ መንገድ ጉልበት እያበጀ በሚፈነቅለው ጠረጠረ ጎኒ ፈራ መንገድ ማለፍ እውነት እንዳይነግረው ያለፈን ትዝታ የተረሳን ነገር ልቤ ልብ እያለው ነገር ነገር ብሎ ከተመራመረ ከተጠራጠረው፣ ማን ይመልሰዋል? ትዝታው መንገድ ነው። ትዝታና መንገድ እየተጋጠሙ ቀን ጨለምለም ሲል ልቤ ቀን ያጠቁራል፣ ዛሬን ያጠለሻል፣ ትናንትናን ሊስል ከጎኔ በራቀ በተረሳ ነገር እድሜ የማገደ ይጀምራል ማረር ቢሆንም አኖሮ እንዲችል ለሰጠው ነገሩን ላስቻለው ነገሩ ቢገባው ነገሩ ሌላ ነው። ካልተጻፈ በቀር ከላይ ካላዘዘው መች ሆኖ ያውቅና ሰው እንደፈለገው መችሎ ያውቅና የሰው ልጅ ባሰበው ሲጎተት ያመሻል ሲነጋ በሳበው ገጣሚ ደምሰው መርሻ፣ ወደኋላ እንመለስና እስኪ ግጥም መጻፍ መቼና እንዴት እንደጀመርክ አጫውተን። ሀይ ስኩል እያለሁ ነው። ለትምህርት ቤቶች ጽሑፍ ውድድር ላይ እንጽፍ ነበር። ዝም ብሎ እዛ የትምህርት ቤቶች አስተማሪዎቻችን የሚያዙንን እንጽፍ ነበር። ከዛ የሚኒም ጌሰው አባል ሆና ጳውሎስ ሎኛ ማትሬዳ ጋዜጠኞች ክበብ ሰማንያ አምስት ዓመተ ምህረት ሲመሰረት እዛ ውስጥ ነበርኩበት። ከዛ በአማተርነት ሲጀመር ጋዜጠኝነት፣ ጸሐፊነት ምናምን መሞከር ጀመርን። ያኔ በግጥ ለፕሮግራሞች መግቢያ እንትን ጀመር የንትን ፕሮግራም እንደዚህ አይነት መግቢያ ቢኖረው የተለያየ አይነት ሀሳብ ነበረ። ከዛ በቤተሰብ ህፃና በምንም ትቸው ነበር። ከዛ በኋላ ግን ወደ ሌላ ስራዎች ሄጄ ነበር። ከጓደኞቼ ጋር ወደ እንጨት ስራ ገብቼ ነበር። ብዙ ነገር ውስጥ አለፌ። እንደገና ተመልሼ ነው የመጣሁት። ከዛ እየቆየ እስከ ሰማንያ ስድስት አካባቢ ቆየውና ሰማንያ ሰባት እንደገና ስመለስበት ምናምን እያለ ነው። የግጥሙን ሲዲ የማውጣቱ ሂደት እንዴት ነበር? ግጥሞቹ የተጻፉት በተለያየ አመት ናቸው። ለሲዲም ይሆናሉ ወይንም መጽሐፍ ይሆናሉ ተብሎ አይደለም ግጥሞቹ የተጻፉት። ግጥሞቹ በተለያየ መንገድ በተለያየ መንፈስ ከተለያየ አካባቢ። አሁን ለምሳሌ ዳቦ ቤትን ብናየው የጀርመን ጎቴ አንድ ፕሮግራም አዘጋጅቶ እዛ በሙዚቃ በግጥም በኳየር በምናምን የሚሰራ ፕሮግራም፣ ለዛ ፕሮግራም ነበር የተጻፈው። ሁለት ሺ አራት አካባቢ ነው የተጻፈው። የክረምት መንገድ እንዲሁ ዝም ብሎ በግል ተነሳሽነት የተጻፈ ነው። ደመራና መስቀል በሁለት ሺ አካባቢ የተጻፈ ነው። ታያቸው፣ በተለያየ ዘመን ነው የተጻፈው። ብዙ ወዳጆች ለምን እነዚህ አይታተሙም የሚለው ጥያቄ ሲመጣ በምን መልኩ ላሳትማቸው ወደሚለው ሀሳብ ስመጣ ነው ወደ ሲዲዮ የመጣው እንጂ ግጥሞቹ የየራሳቸው መነሻ የራሳቸው ጉዳይ ነበራቸው። አሁን ለምሳሌ የክረምት መንገድን ስናየው እዛ ላይ በጣም በረጅም መንገድ መጠን በጣም ደክሞኝ ወደ ቤት የገባሁ ነበር እና እንግዲህ ቤቴ ስደርስ፣ በስመ አብ አንበሳ ነህ ምናምን አልኩ። እንዲህ ደክሞ ራስ ደንዘ ከገባ ሲል ወዲያው ይህ ሀሳብ ራስን ተሸክሞ ወደ መምጣት የሚል ሀሳብ አደገ። የክረምት መንገድ ወቅቱ ክረምት ነው። ወቅቱ ክረምት ነው፣ ካፊያ የሚጥልበት መንገዱ ጠባብ ነው። ኮርኮች የበዛው ሰው ማሄድበት ላይ ጨልም ጨልሞ ዓይን ያጭበረብራል። ይህ የህይወት አረም ወቅትን ተገናረጎ ዓይንን ከጋረደ ማማነን ይለያል። ኮርኮንቻም መንገድ ዝናባማ ምሽት ቢሆንም ቢሆንም በዛ ዕለት፣ ቢሆንም በዛ ወቅት፣ ጉደኛው እኔ ግን የራሴን አስክሬን እኔው ቁትታለሁ። ለምንድን አልልም፣ ለምን እንደሌለ ቀድሜ ያውቃለሁ። ማንም ቢጠይቅም የጅምላ ነው እንጂ የግል መልስ የለም። ማን ሳደርግ አይቼ እኔ አደርጋለሁ? መልሱ ቢከብደኝም እጠይቃለሁ ይሆናል ያላሉት የሆነ ቢመስልም አርቦት እንደሚያውቀው ማንም አይልም። ነገሩን ለማቅለል ህልም ይሆን እላለሁ። ህልም ህልም ሆን በልቤ መኛሉ። ገጣሚ ደምሰው መርሻ፣ ውይይታችንን ከማብቃታችን በፊት ማስተላለፍ የምትፈልገው መልእክት ይኖራል? አብረውኝ የሰሩት ሰዎች ሁሉ በጣም ከልብ ያመሰግናለሁ። በተለይ ጆርጋ መስፍን፣ ጥላሁን ጊዮርጊስ በታሪክ አጋጣሚ እንዳወቅኳቸው የሚሰማኝና ከልብ ማከባ ወዳጆቼ ናቸው። ብዙ ርጭፈልኝ ኤርሚ አስዳኛ ይባላል። ሚኪንጉን የሰራው ማይታክትና ደስ የሚል ልጅ ኤርሚ፣ እግዚአብሔር ያክብርህ። የሽፋን ስዕሉን የሳለልኝ ዳንኤል ታዬ ነው። ዳንኤል ታዬ፣ እግዚአብሔር ያክብርህ። እግዚአብሔር ያስችልኝ። አብራችሁ የነበራችሁ ሁላችሁም እግዚአብሔር ያክብርልኝ ይላለው። ሴበን ታደሰ እውነታሽ በሰማይ ይመለስ ነው። አድማጮች ገጣሚ ደምሰው መርሻን ከልብ እያመሰገንኩ የዛሬውን ዝግጅታችንን እዚህ ላይ ያበቃለሁ። እስከሚቀጥለው በደህና ቆዩን።